የኤርትራ መንግስት በተለይ ማቆሚያ በሌለው የብሔራዊ ውትድርና ፕሮግራሙ ምክንያት ወጣቶችን ለስደት እንደሚዳርግ በልዩ ልዩ ድርጅቶችና መንግስታት ጭምር ተደጋግሞ የተገለጸ ሲሆን የመንግስታቱ ድርጅት ዘገባ እንዳስታወቀው ባለፈው ዓመት ብቻ በወር 5000 የሚሆኑ ወጣቶች በአደገኛ ሁኔታ ለስደት መንገድ ገብተዋል። የኔዘርላንድስ መንግስት በበኩሉ ባለፈው ዓመት 2800 ስደተኞችን ተቀብሎ እንዳስተናገደ ታውቋል። የዘንድሮ የኤርትራ ወጣቶች ጉባኤ 13ኛው ጉባኤ እንደሆነና 650 የሚሆኑ ተሳታፊዎችን እንደሚያሰባስብ ከዝግጅት ክፍሉ የወጡት መረጃዎች ያሳያሉ። የዚህን ጉባኤ ዓላማና ከኤርትራ መንግስት ጋር ስላለው ግንኙነት እንድታስረዳን ትውልደ ኤርትራ የሆነችውን የሰብአዊ መብት ተከራካሪ ወይዘሪት ሜሮን ተስፋይን በስልክ ጠይቄያት ነበር። እነዚህ ወጣቶች ወጣት የህዝባዊ ግንባር አባላት የሚባሉትና ወደፊቱ ተተኪ ኃይሎች እንደሆኑም የሚጠበቁ ናቸው። ግን የሚያስቀው ነገር ወጣት የህዝባዊ ግንባር አባል የሚባለው ያለው በኤርትራ ሳይሆን በዲያስፖራ ብቻ መሆኑ ነው። በዚህ አይነት ነው ወጣቱን የፕሮፓጋንዳ ሰለባ የሚያደርጉት፣ የአሜሪካ ወይም የኢትዮጵያ ሰለባ እንደሆነ የሚነግሩት በማለት ጉባኤው የወጣቶች ይባላል እንጂ በስብሰባው የሚታደሙት አዛውንት ፖለቲከኞች ጭምር መሆናቸውን ገልጻለች። በሆላንድ የቲልቡርግ ዩኒቨርሲቲ ተመራማሪና መምህርት የሆኑት ፕሮፌሰር ሚሪያን ቫን ሬስ በበኩላቸው የመንግስት ደጋፊ የሆኑ ኃይሎች ጉባኤ መጥራትና የመንግሥት ከፍተኛ ባለሥልጣኖችም በጉባኤው መገኘታቸው ያስገረማቸው መሆኑን ሲገልጹ ከኤርትራ መንግስት ሸሽተውና አምልጠው አውሮፓ ከገቡ ስደተኞች ውስጥ በርካቶችን ተቀብላ በምታስተናግደው ኔዘርላንድስ የኤርትራ መንግስት ይህን ጉባኤ ማዘጋጀቱን በአግራሞት ነው እያየ ነው ያለ ነው ብለዋል። ከኤርትራ መንግስት ጋር ግንኙነት ያላቸው ድርጅቶችና ማህበራት በስደት ላይ በሚገኙት ኤርትራውያን ላይ ጫና ለማሳደር ጥረት እንደሚያደርጉና ይህም አይነተኛው የስጋት ምንጭ እንደሆነ ይነገራል። ይህን መሰሉ ጉባኤም ወዳጅና ጠላት የሚሉትን ለመለየት የሚጠቀሙበት ነው በማለት ስጋታቸውን የሚገልጹ ኤርትራውያን ስደተኞች አሉ። ፕሮፌሰር ሚሪያንም ይህንን የስደተኞችን ስጋት ይጋራሉ። አዎ፣ ይሰጋሉ። ምክንያቱም ይህ ድርጅት የኤርትራ ጠላቶችን እንዲለይና እንዲከታተል የሚነገረውና ትዕዛዝም የሚሰጠው ነው ስደተኞችን ደግሞ እንደ ጠላት ወይም ስጋት አድርጎ የሚያይ በመሆኑ ነው ብለዋል። ወይዘሪት ሜሮንም ስጋቱን በመጋራት በቅንነት ደጋፊ የሆኑ ወጣቶች ቢኖሩም አደገኛ የሆኑ የስርዓቱ ደጋፊዎች የተለየ ሀሳብ ባላቸው ስደተኞች ላይ ተጽዕኖ ለመፍጠር የሚሞክሩ መሆናቸውን ለዶችቬሌ በሰጡት አስተያየት አስታውቀዋል። የኤርትራ መንግስት ይህን ያህል ወቀሳ የተሰነዘረበትና ኤርትራም የስደተኞች ምንጭ ስለመሆኗ በሰፊው የተነገረ ባለበት ሁኔታ በዚህን ያህል መጠን ደጋፊዎች የሚሳተፉበት ጉባኤ መካሄዱ ለፕሬዝዳንት ኢሳያስ ፓርቲ ያለውን ድጋፍ አያሳይም ወይ ለሚለው ጥያቄ ፕሮፌሰር ሚሪያን ሲመልሱ በአውሮፓ ኔዘርላንድስን ጨምሮ በ1980ዎቹና ዘጠናዎቹ የመጡ የኤርትራ ስደተኞች አሉ። እነዚህ ስደተኞች እስካሁንም ለሻቢያ አስተምህሮ ታማኞች ናቸው። ባለፉት 16 ዓመታት ሀገራቸውን ጥለው የወጡት ግን የተለየ ተመክሮ ያላቸውና ብዙ ፈተናዎችን ያለፉ ናቸው በማለት የዚህ መሰሉ ጉባኤ አዘጋጆችና ተሳታፊዎች የቀድሞዎቹ የኤርትራውያን ስደተኞችና ምናልባትም ልጆቻቸው ካልሆኑ በስተቀር በኤርትራ መንግስት ተገፍተውና ተሰደው በአደገኛ ሁኔታ አውሮፓ የገቡት ሊሆኑ እንደማይችሉ፣ ይህ ጉባኤም በምንም አይነት የኤርትራን ሁኔታ እንደማያንጸባርቅ አስረድተዋል። ዘሄግ ወደሚገኘው የኤርትራ ኤምባሲ ስልክ በመደወል ስለ ስብሰባው ያላቸውን አስተያየት በዘገባው ለማካተት የተደረገው ጥረት የሚመለከታቸው ክፍሎች የሉም በመባሉ ሊሳካ አልቻለም። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።